በለንደን ካምደን በተሰኘው ክፍለ ከተማ ነዋሪዎች በድንገት ከሁለት እስከ አምስት ሳምንት ሊያቆያቸው የሚችል አስፈላጊ ነገሮችን ብቻ ይዘው ከቤት እንዲወጡ ተደርጓል። በአካባቢው ያለ የስፖርት ማዕከል ለጊዜው እንደ መጠለያ በማገልገል ላይ ነው። ክፍለ ከተማው ሆቴል ከፍለው ለመቀመጥ ለሚችሉ ነዋሪዎች እስከ ሁለት መቶ የእንግሊዝ ፓውንድ በቀን እንደሚከፍል አስታውቋል። ማረጋገጫ ደረሰኝ እስከ ያዙ ድረስ ያለምንም ቅድመ ማስጠንቀቂያ ለረጅም ዓመት ከሚኖሩበት ቤት በድንገት ማስወጣታቸው በነዋሪዎች ዘንድ መደናገጥና ተቃውሞን ፈጥሯል። በህንፃ ውስጥ ይኖሩ የነበሩና በድንገት እንዲለቁ ከተገደዱት ኢትዮጵያውያን መካከል አቶ ዳንኤል አሪያ ሲናገሩ፣ ማታ ላይ በዜና ነው የሰማሁት። ኢቫኪዌት እንዲያደርጉ ተነግሯል ተብሎ። ከዛ ከግማሽ ሰዓት በፊት ገብቼ ስለነበረ ቤት ውስጥ ምንም አውር አላደረገኝም ነበር። ዳይሬክት የተነገረን ነገር የለም። እንዲያውም ከአንድ ጓደኛ ጋ ነው እንትን ዝም ብዬ ሬስቶራንት ነበርኩኝ ለመጫወት አረ ያንተ ግቢ ቢውጣ ይባላል፣ በኤልቢሲ ምናምን ዞሮ ሲሄድ ሴኩሪቲዎች አሉ ይሄ ማርሻሎች ቆመዋል ውጭ ለመግባት የሚከለክሉም መስሎን ነበር፣ ግን ገባሁኝ። እሁድ ማታ ቡክ አደረግኩኝ። ሆቴል በራሴ ሄጄ ነው ቡክ ያደረግኩት እና ከዛ ጀምሮ እስካሁን ድረስ ሆቴል ነኝ ያለሁት። እኔ ብቻዬን ነኝ። ኖርማሊ ልጄ ከኔ ጋር ይኖራል፣ ግን በዚህ ለትምህርት ቤት እና ለአኗኗር ስለማይመች አሁን እናቱ ጋር ሄዷል። በዝቅተኛ ገቢ የሚተዳደሩና ና ተቀማጭ ገንዘብ የሌላቸው ሆቴል መያዝም ሆነ ምግብ እንደ ልብ ማግኘት ተስኗቸዋል። ሁኔታውን የተረዱት የአካባቢው ትምህርት ቤቶች በዚህ ያልታደለ አጋጣሚ ውስጥ ለወደቁ ተማሪዎቻቸውና ወላጆቻቸው እራት በማዘጋጀት ችግሩን ለመጋራት እየሞከሩ ነው። 23 ፎቅ ካለው ሰማይ ጠቀስ ህንፃ ሰባተኛ ፎቅ ላይ የሚኖሩት አቶ አለባቸው ደሳለኝ በቤት ውስጥ ያሉትና ትቻቸው የወጣሁት ከአራተኛ ክፍለ ዘመን ጀምሮ ረጅም ዓመት ያስቆጠሩት የኢትዮጵያ ቅርሶች በጣም እያሳሰቡኝ ነው ሲሉ ስጋታቸውን ገልጸዋል። እኔ አልተቀበልኩም። ምክንያቱም ውስጥ በርከት ያሉ የኢትዮጵያ ቅርሶች ነበሩ። እነዚያን ቅርሶችን በተመለከተ በጣም ስላሳሰበኝ ነው አልወጣም ብዬ የነበረው ማለት ነው እና መጨረሻ ላይ ግን ያው ሌጋል አክሽን እንወስዳለን ብለው በሁለተኛው ቀን ላሉ ቤቱን ለቅቄ ወጥቻለሁ ማለት ነው። ጊዜያዊ የምንለብሳቸው መቀየሪያ ልብሶችን ብቻ ነው። ቅርሶቹን ይዞ ለመውጣት አይቻልም። ምክንያቱም ምንድን ነው በጣም የሚያሳስብሽ ነገር፣ እነዚህን ቅርሶች ፈልጎ ለማግኘት ለአስራ ዘጠኝ ዓመት ነው እንግዲህ በግሌ ነው የምሰበስባቸው ማለት ነው። እነዚህ በተለያየ ቦታ በተለያየ ዓለም የተበተኑትን ነው የምሰበስባቸው እና ከባድጅ ነው የምታወጫቸው ማለት ነው። የፈሰሰው ጉልበት ጊዜ ገንዘብ፣ ብዙ ነው። ስለዚህ እነዚህ ቅርሶች አየሽ፣ ልዩ እንክብካቤ ለማድረግ ሀገሬን ወገኔን እወዳለሁ የሚል ኢትዮጵያዊ በሙሉ ካልተባበረ በስተቀር ብቻውን አንድ ሰው ምንም ሊያደርገው የሚችለው ነገር አይደለም እና እኔ በግል እነዚህን እንትኖች ይዞ ለመውጣትም ሆነ ይዣቸውን ቦታ ማስቀመጫ የለም። ወደፊት ምን መደረግ አለበት የሚለውን ነገር እያንዳንዱ ሰው ሊነጋገርበት የሚገባ ነው ብዬ ነው በብሪታንያ የብሔራዊ ቤቶች ፌዴሬሽን ዋና ኃላፊ ዴቪድ አውር መንግስት በጋራ የሕዝብ መኖሪያ ህንፃዎች ላይ የተለጠፉትን ተመሳሳይ ልባዶች ለማስመርመር የሚያወጣውን ወጪ አቁሞ ገንዘቡ ደህንነታቸው አስተማማኝ የሆነ ህንፃ እንዲሰሩ ቢያውለው ይሻላል ብለዋል። በቅርቡ በእሳት ተያይዞ የሰማንያ ሰዎች ህይወት የበላው ህንፃ ጋር በተያያዘ ትላንት ፖሊስ በ19ኛውና በ20ኛው ፎቅ መተላለፊያ ላይ በእናቷ አቅፍ ውስጥ ሞታ የተገኘችውን የስድስት ወር ህጻን ስም ይፋ አድርጓል። ከዚሁ ጋር በተያያዘ የዚህን ህንጻ የወንጀል ጉዳይ የሚያጣራ ፍርድ ቤት ዳኛ መወሰኑም ትላንት ምሽት ተገልጿል። ለዶቼቬሌ ራዲዮ ሀና ደምሴ ለንደን።